ከኢትዮጵያ ጠቅላላይ ቆዳ ስፋት ስምንት ነጥብ አምስት በመቶ የሚሸፍኑት ብሔራዊ ፓርኮች ውስጥ የሚገኙት የተፈጥሮ ሀብትና የዱር እንስሳት እየተመናመኑ መሆናቸውን የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን አስታውቋል። በተለይ በኦሮሚያና በሶማሌ ክልሎች መካከል በሚገኘው የባቤሌ ዝሆኖች መጠለያ ሕገወጥ ሰፈራ በመስፋፋቱ መጠለያው በሁለት ዓመት ጊዜ ውስጥ ሊጠፋ እንደሚችል የመጠለያው ኃላፊዎች ለአሜሪካ ድምፅ ተናግረዋል። ስመኝ የቆየ ይህንና ሌሎች በኢትዮጵያ የተፈጥሮ ሀብት ላይ የተጋረጡ ፈተናዎች የሚዳስስ ዝግጅት ባለሙያዎችን አነጋግራ አዘጋጅታለች። ቀጥሎ ይቀርባል። በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከሀምሳ ዓመታት በላይ ያስቆጠረው እና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ ሰላሳ አንድ ጡት አጥቢ እንስሳትና ከሁለት መቶ ሀያ ሁለት በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። በኦሮሚያና በሶማሌ ክልሎች መሃል የሚገኘውና በኦሮሚያ የምስራቅ ሀረር ጌዞን በሶማሌ ደግሞ የፋይዳና የሀረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ.ም ጀምሮ በክልሎቹ በተፈጠረው የፖለቲካ አለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያው ውስጥ በህገወጥ መንገድ በመስፈራቸው ህልውናው አደጋ ላይ መውደቁን የመጠለያው ጽህፈት ቤት ኃላፊ አቶ አደም መሀመድ ለአሜሪካ ድምፅ ተናግረዋል እንደ ሀገር በነበረው ጊዜያዊ ያለ መረጋጋትን እንደ ጥሩ አጋጣሚ በመጠቀም እቲ ሰዎች ሰዎችን እያደራጁ መጠለያ ውስጥ መሬት መያዝ ጀመሩ በተለይ በተለይ ደግሞ ወሻ የሚባሉ የዞን የሚኖሩበትን የሚዋለዱበትን የሚራቡበትን ምግብ የሚያገኙበትን ውሃ የሚያገኙበትን የኤሬር እና ጎበሌ ሸለቆችን በመያዝ ውስጡ በመስፈር የሆኖቹ እና ሌሎች የዱር እንስሳት በነጻነት እንዳይንቀሳቀቁ የማረግ ችግር በሰፊው ተፈጥሯል። በተለይ ደግሞ ጥቂት ሰዎች የእምነት ተቋማትንም ሳይቀር የመገንባት ሁኔታ አለ። ምክንያቱም ከተጠናከርን መንግስት አሰጠንም የምን እምነት በመያዝ ሰፈራ ደግሞ ካለ የደን ምንጣሮ ይኖራል፣ የእርሻ ማስፋፋት ይኖራል። እነህ ምን ነገሮች እንግዲህ ተደማምረው የዱር እንስሳቱ በከፍተኛ ሁኔታ አደጋዎች ካታውታል ማለት ነው። በመጠለያው እጅግ እየተባባሰ የመጣውን ህገ ወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከክልሎቹ ባለስልጣናትና የሀገር ሽማግሌዎች ጋር በመሆን በምስራቅ ሀረርጌ፣ ጅጅጋና ድሬዳዋ ላይ ብዙ ምክክሮች ቢደረጉም መሬት ላይ የወረደ ለውጥ ግን አልታየም። ይልቁንም የታጠቁ አካላትን ጨምሮ በርካታ ሰዎች የበለጠ እየሰፈሩ በተለይ ዝሆኖቹን እየገደሉ መሆኑን አቶ አደም ያስረዳሉ። የህግ የበላይነትን ለማስከበር መንግስት ብዙ እርምጃ ሄዷል። ከተለያዩ አካላት ጋር ለመሰራት ተሞክሯል። ከቶ አካላት ጋርም ለመስራት ሙከራዎች እየተካሄዱ ነው። ሁሉም የሚመለከተው አካል አምኗል። አዎ፣ መጠላውን የሀገር ሀብት ነው፣ ያስፈልጋል። እስካሁን ድረስም ህብረተሰቡን ለማስወጣት አልተቻለም። በዚህኛው ሳይት መጀመሪያ እነኛ ይውጡ የሚባል ነገር አለ። በዚህ ሳይሆን ደግሞ እነኛ ይህ ውጡ የሚባል ይችላል አንድ ሆኖ መንቀሳቀስ ስላልተቻለ ይመስለኛል ህብረተሰቡን ማስወጣት አቻለው። ምክንያቱም እዛ የገባው ህዝብ በሁለቱ ክልሎች ስር የምትተዳደር ነው። የባቢሌ ዝሆኖች መጠለያ ሲመሰረት ከስድስት መቶ በላይ ዝሆኖች የነበሩት ሲሆን አሁን ሶስት መቶ ሀያ ብቻ ቀርተዋል። ከስድስት ሺህ ዘጠኝ መቶ ሰማኒያ ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ። ህገ ወጥ የዞን አደን አለ በሁለቱም በኩል ማለት ነው። የሰዎችና የዞን ግጭት በከፍተኛ ሁኔታ ጨምሯል። ምክንያቱም የሆኑ ሌላ አማራጭ ስለሌለው አጋጣሚ ተይዘው ይደጋጋም ሲያገኝ ሰው ገላል በዛም በቀን ሰው ዞን ገላል በዚሁ ከቀጠለ ምናልባት የሰ አመት በኋላ ዞን አይኖርም። ከህገወጥ ሰፈራ በተጨማሪ ህገ ወጥ አደን በባቢሌ መጠለያ እና በሌሎች ብሔራዊ ፓርኮች የሚገኙ ዝሆኖች ላይ የመጥፋት አደጋ ደቅኗል። ባለፉት ሀያ አመታትም ኢትዮጵያ ዘጠና በመቶ የሚሆኑ ዝሆኖቿን አታ በአሁኑ ሰዓት ኢትዮጵያ ውስጥ አንድ ሺ ዘጠኝ መቶ ዝሆኖች ብቻ እንደሚገኙ በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛ ይገልጻሉ። ጥፋቱ የሚከሰተው በኢትዮጵያ ይሆነች ነው የውጭ ዜጎች በንግድ ስርዓት ውስጥ ያስ ከገባ በኋላ ነው። እንግዲህ በዚህ ዙሪያ በዚህ ተግባር ላይ የተሰማሩ ሰዎች እንዲሆን ለፍርድ ቢቀርቡ ህጉ ዲስከሬጅ የሚያደርግ አይደለም። ለምሳሌ አንድ የዝሆን ጥርስ መቶ ሀምሳ ሺህ ዶላር የሚሸጥ ከሆነ ሁለቱን ጥርሱን በዚህ ንግድ ተሰማርቶ ዝሆኑን ገሎ ያን የሚይዝ ሰው ወደ ፍርድ ቤት ቢቀርብ ህጉ በብር ቅጣት ከሆነ እስከ ሰላሳ ሺህ ብር ይቀጣል፣ ስራት ከሆነ እስከ አምስት ዓመት ይቀጣል ነው የሚለው። ስለዚህ ያንን ብር ከፍሎ መቶ ሀምሳ ሺህ ዶላር ወይም ሁለት መቶ ሺህ ዶላር ሸጦ ሰላሳ ሺህ ብር መቀጣት ምንም ማለት አይደለም። ስለዚህ ኢንከሬጅ የሚያደርግ ነው፣ ዲስካሬጅ የሚያደርግ የህግ አግባብ አይደለም ያለው። ኢትዮጵያ ውስጥ የዝሆን ጥርስ ሽያጭ የተከለከለ በመሆኑ ህገ ወጥ አዳኞቹ ዋና ተቀባዮቻቸው ቻይናና ታይላንድ የመሳሰሉ የሩቅ ምስራቅ አገራት ናቸው። የዝሆን ጥርሶቹንም ከተቻለ በአየር መንገድ አለበለዚያ በሶማሌላንድ ወይም በጅቡቲ በኩል በህገ ወጥ መንገድ እንዲወጡ ይደረጋል። ኢትዮጵያ ውስጥ አስራ ሶስት በፌዴራል ደረጃ የሚተዳደሩና አስራ አራት በክልሎች የሚተዳደሩ በአጠቃላይ ሀያ ሰባት ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላ የቆዳ ስፋት ስምንት ነጥብ አምስት ከመቶ የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይል እና የገንዘብ አቅም ባለመኖሩ ከዝሆኖቹም ውጪ ሌሎች የዱር እንስሳትም እየጠፉ መሆናቸውን አቶ ጌትነት አስረድተውናል። ቀይ ከበሮ በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል፣ ኢትዮጵያ ውስጥ ለምሳሌ ራይ ነው የአንበሳ መንጋም እንዲሁም አቢሲኒያን ላይሆን ወይም ብላክ ላይሆን የሚሉታለ እሱ ቁጥሩ እየተመናመነ ነው። ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ሚቀርኒ በረስ የሚባሉ እንስሳቶች አደጋ ላይ ናቸው። ሚቀርኒ በረስ ማነው እንስሳቶች ቡችን ላኮ በሶማሌ በኩል ይያዛል ብዙ ጊዜ በህገ ወጥ መልክ ሲወጣ። ስለዚህ እነዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይል ዳስ እነሱ አሁን የሉ ሬር ኬዝ ናቸው። ግሬቪ ዜብራ እንኳ ወደ አላይዴጌ አካባቢ ያንጉዱ፣ ይረሳ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግን ዋይል ዳስ፣ የሜዳ አህያ የሚባለው ሬር ኬዝ ነው። የተፈጥሮ ሀብት መመናመን በዋናነት የሚጎዳው የሰው ልጅ ህልውና መሆኑን የሚገልጹት አቶ ጌትነት ህገወጥ ዝውውርን የሚገታ ጠንካራ ህግ ከማውጣት አንስቶ ፓርኮቹ የራሳቸውን ገቢ ማመንጨት የሚችሉባቸው አዋጆች ለሚኒስትሮች ምክር ቤት ቀርበው ውሳኔ እየጠበቁ እንደሆነም ነግረውናል። የዱር እንስሳት ሀብት በዲስፐርስ አለ በታቸው እና እዚህ ያለውን ፍሬ በልቶ እዛ ባዶ በመጣላቸው እንደገና በተፈጥሮ ራሱን መልሶ ኢኮሲስተሙን ጠብቆ ሰርቫይቭ እንዲያደርግ ያደርጋል። ደሞስ መኖራቸው የሬን ፕሪሲፒቴሽኑ ኖርማል እንዲሆን እና እንደ ሀገራችን እንደሚባለው ትክክለኛ አራት ወቅት የክረምት፣ የበጋ፣ የመኸርና የጸደይ እንዲኖር ያደርጋል። ሀገራችን ኢትዮጵያ በአጋጣሚ ሆኖ ሀያ አምስት ተራራዎች ከአራት ሺህ ሜትር ከፍታ በላይ ነው ያሏት የነዚህ መጠበቅ የኢትዮጵያ ህዝብ ህልውና እንዲቀትል ማድረግ ነው ይህን የሰው ልጆች ህልውና መሰረት የሆነውን ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት የባቢሌ መጠለያ ጽህፈት ቤት ኃላፊ አቶ አደም በአጭር ጊዜ ውስጥ እርምጃ ካልተወሰደ እና በህገ ወጥ መንገድ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስምኝሽ የቆየ ከፌርፋክስ ቨርጂኒያ።